ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም፣ ጤና ይስጥልን። እንደምናመሻችሁ ዛሬ ጳግሜ 6 ቀን ነው የ2007 ዓ ም የመጨረሻው ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። እንኳን አደረሳችሁ በቀዳሚው ዘገባችን በኤርትራ የሚገኙ አራት በትጥቅ ትግል የተሰማሩ ኢትዮጵያዊ ንቅናቄዎች ሰኞ ዕለት የጋራ ንቅናቄ መመስረታቸው ተዘግቧል። አመራር ተበተዋል። የንቅናቄው ካውንስል አለ። የንቅናቄው ስራት ያለ ንቅናቄ የተለያዩ መምሪያዎች አሉት። እነኛን መምሪያዎች የሚመሩ መሪዎች ተመርጠዋል። ቡድኑ የኢትዮጵያ አገራድን ድን የጋራ ንቅናቄ ተብሏል። ዶክተር ብርሃኑ ነጋን በዋና ሊቀመንበርነት መርጧቸዋል በሌላ ዜና በአባይ ወንዝ ላይ የሚገነባው ሕዳሴ ግድብ ላይ መካሄድ ያለበት የተጽዕኖ ጥናት በተያዘለት የጊዜ ሰሌዳ ያልተጠናቀቀው በተመረጡት አማካሪ ድርጅቶች ችግር መሆኑን የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ አስታውቀዋል። ኢትዮጵያ በኩል ጥናቱን አዘግተዋል የሚለው ትክክል አይደለም፣ እና ይሄ እንዲታረም እና ግንዛቤ እንዲኖር የምንፈልገው በእኛ በኩል ጥናቱ በታሰበው ወቅት እንዲካሄድ አስፈላጊውን ጥረት እየተደረገ ነው በህዳሴ ግድብ የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ አቶ ጌዲዮን አስፋው ከአንዳንድ የግብጽ ባለሥልጣናት ኢትዮጵያን ጥፋተኛ ያደረጉ አስተያየቶች ከተሰነዘሩ በኋላ በትናንትናው ዕለት የሰጡትን አስተያየት ነው የሰማ ነው። በኢትዮጵያ በማኅበረሰቡ ውስጥ ያገለገሉ ዜጎችን የሚያስታውስና የሚያከብረው የበጎ ፈቃድ ሰው የሽልማት ሥነ ሥርዓትንም የተመለከተ ዘገባ ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁን እንድታመሹ እንጋብዛለን። አሁን የዕለቱን የዓለም ዜናዎች እናሰማለን። እንደምናምሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዛሬ በዩናይትድ ስቴትስ የመስከረም አንዱ የሽብርተኛ ጥቃት 14ተኛ ዓመት እየታሰበ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ባለቤታቸው እንዲሁም የዋይት ሀውስ ሠራተኞች በተገኙበት ዛሬ ጠዋት በቤተ መንግሥቱ መስክ ላይ ዕለቱ በሕዝባዊ የህሊና ጸሎት ስነ ሥርዓት ታስቧል። በኒውዮርክ የመስከረም አንዱ በአሸባሪ ጥቃት የተገደሉት ሰለባዎች ቤተሰቦች በተሰበሰቡበት ሥነ ሥርዓት የመታሰቢያ ደወል ተደውሏል። የሰለባዎቹ ስም ዝርዝር ተነቧል። በዩናይትድ ስቴትስ የመከላከያ ሚኒስቴር በፔንታገን ደግሞ ዛሬ ማለዳ ላይ የዚያን ዕለት አሸባሪዎች የመንገደኛ አውሮፕላኑን ያጋጩበት የህንፃው ጎን ግዙፍ የአሜሪካ ሰንደቅ ዓላማ ለብሷል። መቶ ሺህ ፍልሰተኞችን በአውሮፓ ኅብረት ሀገሮች መካከል ለማከፋፈል ኅብረቱ ያወጣውን ዕቅድ አራቱ አባል ሀገሮች ውድቅ አድርገውታል። የሁንጋሪያ፣ የቼክ ሪፑብሊክ፣ የፖላንድና የስሎቫኪያ ውጭ ጉዳይ ሚኒስትሮች ዛሬ ፕራግ ውስጥ ከጀርመንና ሉክሰምበርግ አቻዎቻቸው ጋር ተገናኝተው ተወያይተዋል። የውይይቱ ዓላማ ሁለቱ የምዕራብ አውሮፓ ሀገሮች ብዙም ሀብታም ያልሆኑትን የምስራቅ አውሮፓ ሀገሮች አግባብተው ስምምነቱን እንዲቀበሉ ለማድረግ መሆኑ ተዘግቧል። ሆኖም የቼክ ሪፑብሊኩ ውጭ ጉዳይ ሚኒስትር ሉቦሚር ዞራሌክ ሀገሮቹ ምን ያህል ስደተኞችን መቀበል እንደሚችሉ መቆጣጠር ያስፈልጋቸዋል ብለዋል። በአሁኑ ወቅት ከኦስትሪያ ዋና ከተማ ጋር የሚያገናኘው የባቡር መስመር እንደተዘጋ በመሆኑ ብዙ ሺህ ፍልሰተኞች ከቪየና ወደ ሁንጋሪያ የሚወስደውን 60 ኪሎ ሜትር በእግር ተያይዘውታል። የቡሩንዲ ጦር ሰራዊት አዛዥ ዋና ከተማዋ ቡጁምቡራ ውስጥ ከተቃጣባቸው የግድያ ሙከራ ማምለጣቸውን የሀገሪቱ ባለሥልጣናት አስታውቀዋል። አንድ የአይን ምስክርና በአካባቢው የነበረ ፖሊስ እንደተናገሩት በጀነራል ፕሪሜ ኒዮንጋቦ ላይ ዛሬ ተኩስ ከፍተው የግድያ ሙከራውን ያደረጉት ወታደራዊ የደንብ ልብስ የለበሱ ሰዎች ናቸው። የፈረንሳይ ዜና አገልግሎት እንደዘገበው ደግሞ በግጭቱ ወቅት አራት የጀነራሉን ክብር ዘቦች ጨምሮ ሁለት ጥቃቱን ለማድረስ የሞከሩና አንዲት የፖሊስ አባል በድምሩ ሰባት ሰዎች ተገድለዋል። ፕሪሜ ኒዮንጋቦ ባለፈው ግንቦት ፕሬዚደንቱን ፒየር ኩሩንዚዛን ለመግደል የተጠነሰሰ ሴራ ማክሸፋቸው ይታመናል። ፕሬዚደንቱ ለሦስተኛ የሥራ ዘመን ለመምረጥ ባላቸው እቅድ ምክንያት የተቀሰቀሰውን የፖለቲካ ሁከት ሽሽት ከ180 ሺህ በላይ የቡሩንዲ ዜጎች አገር ጥለው ወጥተዋል። ለሰዓቱ ያለን ዜና ይኸው ነው። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በኤርትራ የሚገኙ አራት በትጥቅ ትግል የተሰማሩ ንቅናቄዎች ባለፈው ሰኞ ጳጉሜ 2 ቀን 2007 ዓ ም የጋራ ንቅናቄ መመስረታቸው ተዘግቧል። የጋራ ንቅናቄውን የመሰረቱት አራት ድርጅቶችም የአፋር ድርጅቶች የጋራ ንቅናቄ፣ የትግራይ ህዝብ የጋራ ንቅናቄ፣ የአማራ ህዝብ የጋራ ንቅናቄ ና የአርበኞች ግንቦት ሰባት ንቅናቄ መሆናቸው ተገልጿል። አራቱ ድርጅቶች በጋራ የመሰረቱትን አዲሱን ንቅናቄ አገር አድን የጋራ ንቅናቄ ሲሉ ጠርተውታል። የኢትዮጵያ አገር አድን የጋራ ንቅናቄ ሲመሰረትም ዶክተር ብርሃኑ ነጋን በዋና ሊቀመንበርነት፣ አቶ ሞላ አስገደውን በምክትል ሊቀመንበርነት የመረጠ ሲሆን ከአራቱም አባል ድርጅቶች የተውጣጣ አንድ አገር አድን ሰራዊት መቋቋሙም ታውቋል። ድርጅቶቹ የጋራ ንቅናቄውን በምን መልክ ነው የፈጸሙት? በውህደት መልክ የተፈጸመ ነው። ውህደት ካልተፈጸመ ደግሞ የሎጂስቲክስና የአመራር ትግበራን እንዴት በስምምነት መምራት ይቻላል? ሰለሞን ክፍሌ እነዚህንና ሌሎች ጥያቄዎችን ይዞ የአገር አድን የጋራ ንቅናቄውን ሊቀመንበር ፕሮፌሰር ብርሃኑ ነጋን ካሉበት አካባቢ በስልክ አነጋግሯል። ፕሮፌሰር ብርሃኑ፣ የጋራ ንቅናቄ ሲባል የተለያዩ ህልውናችሁን እንደያዛችሁ ነው ወይስ ውህደት ተፈጽሟል አሁንማ ድርጅቶቹ ህሉ ናቸው እንደተጠበቀ ነው። ግን በጋራ የመስራት እቅዱን ስንይዝ ደረጃ በደረጃ እና በአጭር ጊዜ ወደ ተዋህደ ድርጅት እንዲሄድ በሚል እሱን አስበን ነው ያደረግ ነው። ከየድርጅቶቹ የተውጣጣው ኃይል ተመልሶ ወደ ድርጅቶቹ አይሄድም። በየጊዜው በዛ ኃይል ላይ እየተጨመረ ያ ኃይል እየበለጠ እየተለቀ፣ ግለሰብ ድርጅቶች እየቀነሱ አንድ ደረጃ ላይ ሲደርሱ በጣም ረጅም ጊዜ ሳይወስድ ወደ ተዋህደ ኃይል እንዲሄድ ነው እቅድ የተያዘው የጥምረት ፕሮግራሙም የጥምረት መተዳደሪያ ደንቡም ያንን ከተል አድርጎ ነው የተዘጋጀው። ይህን ጥያቄ አነሳሁት፣ ውህደት ካልተፈጸመ የሎጂስቲክስና የአመራር ተግባራት እንዴት በስምምነት መምራት ይቻላል? የውህደት ጥያቄ እዚህ ላይ እንዴት ነው የሚታየው? እሱ ምንም እኮ ችግር አለም። አሁን አመራር ተፈጥሯል። የንቅናቄው ካውንስል አለ። የንቅናቄው ስራ አስፈጻሚ አለ። ንቅናቄ የተለያዩ መምሪያዎች አሉት። እነኛን መምሪያዎች የሚመሩ መሪዎች ተመርጠዋል። ዘርፎር ልክ እንደ ማንኛውም ድርጅት ራሱን ችሎ ከእነኚህ ከተለያዩ ድርጅቶች ተውጣጣ አመራር ተፈጥሮለት ስራውን እያከናወነ ይቆያል። ምንም ስራውን ለመስራት የሚከለክለው ምንም ነገር የለም። ግን ከዛም በላይ በሚያደርጋቸው እንቅስቃሴዎች እነኚህ ድርጅቶች ሁሌም አብረውት ነው የሚንቀሳቀሱት። የበለጠ ደግሞ ደረጃ በደረጃ ይሄ በጋራ የተፈጠረው ሀይል እየተጠናከረ ግለሰብ ድርጅቶች እየቀነሱ እንዲሄዱ ተደርጎ ነው ቀመሩ የወጣው። ስለዚህ ቀስ እያለ ደረጃ በደረጃ እየተዋሃደ የሚሄድ ሀይል አድርገን ነው ያዘጋጀ ነው። ያ ግን አሁኑኑ ኢሚዲየትሊ ይሆናል ማለት አይደለም። ያ የሰጠነው ለዚህ ይሆናል ብለን የሰጠነው ጊዜ አለ። ያ ግን በጣም ረጅም ጊዜ አይደለም። ከእነዚህ ደግሞ ከጠቀሳችኋቸው አራቱ ንቅናቄዎች ውጭ ከሌሎችም ጋር ለመስራት እየሞከራችሁ መሆኑ ይታወቃል። ከነማን ጋር ለምሳሌ? በውይይት ደረጃ እኛ በመሰረታዊ እምነት ደረጃ ኢትዮጵያን ዲሞክራሲያዊ የማድረግ እምነት ይዘው የሚንቀሳቀሱ ኃይሎች ማናቸውም ኃይሎች ጋር እና የሀገሪቱን እንደ አንድ የፖለቲካ ማህበረሰብ የሚቀበሉ ኃይሎች ጋር አብሮ መስራት አስፈላጊ ብቻ ሳይሆን ኢቨንቹዋሊ ግዴታም ነው ብለን ነው የምናምነው። በዚህ ምክንያት በሌሎች የፖለቲካ ጉዳዮች ያሉ ልዩነቶች እንደተጠበቁ ሆነውና በእነኛ የፖለቲካ ጉዳዮች ላይ ያሉት ልዩነቶች እውነተኛ ዴሞክራሲያዊ ስርአት ሲፈጠር ለህዝብ ቀርበው በህዝብ ውይይት ተደርጎባቸው በህዝብ ውሳኔ፣ በህዝብ ምርጫ እንዲወሰኑ ከተስማማን ዜን ያን ስርአት የመፍጠር ጥያቄ ነው እንጂ አሁን ፊታችን ላይ ያለው ከዛ ስርአት ባሻገር ያለው የፖሊሲና ሌሎች ጥያቄዎች አሁን ሊያከላክሉን አይገባም ነው። ይሄ እስከሆነ ድረስ ማናቸውም ድርጅቶች በኢትዮጵያ ውስጥ ዴሞክራሲያዊ ስርአት እንዲኖር ከልብ እናምናለን ብለው የሚያምኑ እና ኢትዮጵያ አንዳንድ የፖለቲካ ማህበረሰብ የሚቀበሉ እስከሆኑ ድረስ አብሮ ለመስራት የሚያግደን ምንም ነገር የለም ብለን ነው እና ሰው ስለዚህም ከሁሉም ጋር ነው ውይይት እያደረግን ያለ ነው። ይሄ በብሔር ደረጃ የተቋቋሙ ድርጅቶችን ይመለከታል። ከብሔር ባሻገር የተቋቋሙ ድርጅቶችን ይመለከታል። በአመፅ ነው ይሄ ስርዓት ሊወርቅ የሚችለው ብለው መሳሪያ ይዞ የሚታገሉ ድርጅቶችን ይመለከታል። ከአመፅ ውጪም በሌላ አይነት ህዝባዊ አመፅም እና በሰላማዊ መንገድም መታገል አለብን ብለው የሚያምኑ ድርጅቶችን ይመለከታል። ሶ ይሄ ምንም እንትን የሌለው መከላከያ እና ማቆሚያ የሌለው ሰፊ የሆነ ህዝባዊ እንቅስቃሴና ህዝባዊ ንቅናቄ የመፍጠር አላማ ነው ይዘን የተነሳ ነው። እና ምን ያህል ተጉዛችኋል? በዚህ ጥረታችሁ በውይይት ደረጃ እንግዲህ የመጀመሪያውን ደረጃ ነው እንግዲህ አሁን ትላንትና ያወጅ ነው እነኛ አራት ድርጅቶች በዚህ በምድር ላይ ከሚንቀሳቀሱት ወሳኝ የሚባሉ ሀይሎች ናቸው እነኚህ ዝም ብሎ ትብብር ብቻ ሳይሆን ኢቨንቹዋሊ ወደ ውህደት የሚያመራ ጠንካራ እንትን ነው የፈጠሩት። ከዚህ ቀጥሎ በእንዲህ አይነት በተለይ ጦር አዋጥቶ በመንቀሳቀስ ላይ ገና ሬዲ ያልሆኑ ግን በምድር ላይ በሚደረጉ እንቅስቃሴ ለመተባበር ዝግጁ የሆኑ ድርጅቶች ጋር ውይይት አድርገን በእነኝህ መሰረታዊ ጉዳዮች ላይ ለመተባበር በጋምቤላ፣ ቤኒሻንጉል ካሉ ድርጅቶች ጋር በእነኝህ መሰረታዊ ጉዳዮች ላይ መግባባት ላይ ደርሰናል። ከዚህ ቀጥለን ኢንፎርመል የጀመርናቸው ውይይቶች አሉ ኦብነግ ድርጅቶች ጋር ዘን ከነሱ ጋር ደግሞ ፎርማል የሆነ ውይይት ውስጥ እንገባለን ብለን ነው የምንጠብቀው። ሶ ደረጃ በደረጃ ሁሉንም የሚመለከት ነው ብለን ነው እኛ የምናምነው፣ እና የምንሰራውም ወደዛ ለመድረስ ነው። ፕሮፌሰር ብርሃኑ ሰሞኑን ሁለቱ ሀገሮች ኢትዮጵያና ኤርትራ የተለያየ መግለጫ ያወጣሉ። የጦርነትን በተመለከተ ጦርነት ሊቀሰቀስ ይችላል የሚል እምነት አለዎት? እኔ በእውነቱ ሁለቱ መንግስታት ከሚያወጡት መግለጫዎች በመነሳት እኔ ተስፋ አለኝ እንዲህ አይነት ጦርነት ውስጥ ተመልሰው እንደማይገቡ። አንድ ነገር ግን ለማንም ግልጽ እየሆነ ያለው የሚመስለኝ በእነኝህ ሁለት ወገኖች መካከል ጦርነት ቢነሳ ምክንያቱ የድንበር ወይም የሌላ ጉዳይ እንዳልሆነ ግልጽ ነው። በኢትዮጵያ በኩል በተደጋጋሚ የሚቀርበው የኢትዮጵያን መንግስት የሚከናቀኑ ሀይሎችን ኤርትራ ተደግፋለች ፀባጫሪነት ነው ይላሉ። ይሄ ደግሞ ኦፍ ኮርስ በራሱ ካየኸው ብዙ የሚያስኬድ አይደለም። ቢኮዝ የኢትዮጵያ መንግስትም የኤርትራን መንግስት ተቀናቃኞች ናቸው ብሎ የሚያስቦቸውን ይደግፋሉ። እኔ በእውነቱ የኢትዮጵያ መንግስት ጦርነት ከኤርትራ ጋር አሁን ቢያደርግ ምክንያቱም ይመስለኝ ለኢትዮጵያ ነፃነት የሚታገሉ ኢትዮጵያውያን ሀይሎች እየተጠናከሩ መሄድ አስፈርቶት እሱን እከላከላለሁ ብሎ ገምቶ ካልሆነ በቀር ሌላ እንዲህ አይነት ጦርነት ውስጥ የሚቀጥ ነገር አለ ብዬ አላምንም። እንደዚ አይነት ጦርነት ውስጥ ከተገባ ደግሞ ጦርነቱ የሚሆነው ቅድም እንዳልኩት ለኢትዮጵያ ዴሞክራሲ ለኢትዮጵያ ሕዝብ ነጻነት ከሚታገሉ ሀይሎች ጋር ነው የሚሆነው። ይሄ ደግሞ ያዋጣዋል ብዬ አልገምትም። ግን ያለኝ ተስፋ እንደዚ አይነት ብዙ ሕይወት ሊቀጥፍ የሚችል ጦርነት ውስጥ አይገቡም የሚል ተስፋ ነው ያለው። ፕሮፌሰር ብርሃኑ ነጋ የሀገር አድን የጋራ ንቅናቄ ሊቀመንበር ለጊዜው በጣም አመሰግናለሁ። በጣም አመሰግናለሁ ሰለሞን። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከምሽቱ አንድ ሰዓት ከ12 ደቂቃ ሆኗል። ወደ ተከታዩ ዘገባችን ስናልፍ በህዳሴው ግድብ ላይ መካሄድ ያለበት የተጽዕኖ ጥናት በተያዘለት የጊዜ ሰሌዳ ያልተጠናቀቀው በተመረጡት አማካሪ ድርጅቶች ችግር መሆኑን የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ አስታውቀዋል። ጥናቱን ያዘገየችው ኢትዮጵያ እንደሆነች ተደርጎ በአንዳንድ የግብፅ ወገኖች የሚሰራጨው መረጃም የተሳሳተ ነው ሲሉ አቶ ጌዲዮን አስፋው ለቪኦኤ አብራርተዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። የኢትዮጵያ የሱዳንና የግብጽ ሚኒስትሮች እንደዚሁም ባለሙያዎች በሚያዝያ ወር መጀመሪያ ባደረጉት ስብሰባ ነው በህዳሴው ግድብ ላይ የተጽዕኖ ጥናት የሚያደርጉ አማካሪ ድርጅቶችን የመረጡት። የሶስቱ ሀገራት መሪዎች የመግባቢያ ሰነድ በፈረሙ በሁለተኛው ሳምንት በአዲስ አበባው ኢድሊ ሆቴል የተገናኙት ተሰብሳቢዎቹ የተጠቀሰው ጥናት በተያዘለት ጊዜ እንደሚካሄድም ተስፋ አድርገው ነበር። እስካሁን የታየው ግን የጥናቱ ሂደት በተያዘለት የጊዜ ሰሌዳ አለመሄዱ ነው። አንዳንድ የግብጽ ባለሙያዎችና ባለስልጣናት ደግሞ ጥናቱ የዘገየው በኢትዮጵያ ምክንያት እንደሆነ እየገለጹ ይገኛሉ። የኢትዮጵያን የቴክኒክ ኮሚቴ የሚመሩት ኢንጂነር ጌዲዮን አስፋው በእንደዚህ አይነት አስተያየቶች ማዘናቸውን ጠቁመዋል። እርሳቸው እንዳሉት አስተያየቶቹን የሰጡት የግብጽ ወገኖች የፈጸሙት ስህተት ሁለት ነው። የመጀመሪያው ስህተትም በተናጥል መግለጫ መስጠታቸው ነው። በመጀመሪያ እንደው ግልጽ ማድረግ የሚፈልገው ምንድን ነው። በውስጠ ደንባችን የሶስቱ ሀገሮች የቴክኒክ ኮሚቴ ውስጠ ደንባችን ላይ የሚዲያ መግለጫ መስጠት ሶስቱ ሀገሮች ሲስማሙ ነው ሚዲያ መግለጫ የሚሰጠው። ሆኖም አሁን በቅርብ እንደተከታተላችሁትም እኛም እንደተከታተል ነው፣ በግብጽ በኩል ተከታታይ የሚዲያ መግለጫ ይሰጣል። አንዳንድ ጊዜም እነዚህ የሚሰጡ መግለጫዎችን ለእኛም አድማጮች ግልጽ ማድረግ ስላለብን ነው አሁን ሚዲያ መግለጫ የምንሰጠው እንጂ በውስጥ ደንባችን ሶስቱ ሀገሮች የቴክኒክ ኮሚቴዎች ሲስማሙ ነው እና ይሄ እንደው ግልጽ ለማድረግ ብዬ ነው። ኢንጂነር ጌዲዮን ስህተት ሲሉ የጠቀሱት ሌላ ነጥብ ለጥናቱ መዘግየት እየተጠቀሰውን ምክንያት ነው። የሶስቱ ሀገራት የቴክኒክ ኮሚቴ ባደረገው ስብሰባ በዋናና በረዳት አማካሪነት የተመረጡት ድርጅቶች የስራ ድርሻ ምን እንደሚሆን የሚገልጽ መመሪያ ማውጣቱን ኢንጂነር ጌዲዮን አስታውሰዋል። የጥናቱ ሂደት በተያዘለት ፕሮግራም ያልሄደው ሁለቱ አማካሪ ድርጅቶች በዚህ መመሪያ ላይ ባለመግባባታቸው እንደሆነም አመልክተዋል። በተሰጣቸው ዝርዝር መሰረት ሁለቱ ኩባንያዎች ተገናኝተው ያንን ስራ የሚያቀርቡበትን የቴክኒካል ፕሮፖዛል ወይም የቴክኒክ ሰነዱን ማቅረብ ነበረባቸው። ያ የቴክኒክ ሰነድ እንግዲህ የጥናቱን አካሄድ በምን መንገድ በምን ይዘት የስራ ክፍፍላቸውን በምን ኤክስፐርት በምን የስራ ድርሻ የሚለውን ዘርዝሮ የሚያሳይ ነው። እስከመቼ ነበር ቀነገደቡ? አውሮፓ አቆጣጠር በሴፕቴምበር አምስት መስከረም አምስት ድረስ ሴፕቴምበር አምስት መስከረም አምስት ድረስ ማለት ነው። በተባለው መሰረት ያ ሰነድ አልቀረበልንም። እና ሰነዱ ያልቀረበበት ምክንያት ሁለቱ ኩባንያዎች በሚያደርጉት ውይይት ስምምነት ላይ አልደረሱም። አንዱ የሶስትዮሽን ኮሚቴ ስራ ዝርዝር አክብሬ ለመስራት ስፈልግ ያኛው ይህንን ባለማክበሩ ሰነዱን አዘጋጅተን ልናቀርብ አንችልም የሚል ነው። ስለዚህ አንዱ ሲሉ የትኛውን የተስማማው እንግዲህ ዋናው አማካሪ የፈረንሳዩ ድርጅት ነው። ዝርዝር ውስጥ ላለመግባት ብዬ ነው። ዋናው አማካሪ ሶስትዮሽ ኮሚቴ የሰጠኝን ተግባሮች እና ዝርዝሮች አክብሬ ስሰራ ያኛው አልተቀበለኝም የሚል ነው። ስለዚህ አሁን እንግዲህ ያለንበት ሁኔታ ይህንን ሁኔታ የማጣራት ሁኔታ ነው። ሶስቱ ሀገሮች ሰነዶቹን አይተው ምን ላይ ነው የተደረገው ልዩነት የሚለውን የማጣራት ስራ መስራት አለብን። እናም ሂደቱ የተጓተተው በአማካሪ ድርጅቶቹ አለመግባባት እንጂ በየትኛውም ወገን ምክንያት አለመሆኑን የኮሚቴው ሰብሳቢ አስረድተዋል። ይሄ ድርድር ቴክኒካዊ ድርድርና ውይይትም ስለሆነ እነዚህን ወደ ሚዲያ ይዘው መምጣቱ ነገሮቹ እልባት ሳያገኙ ልክ አይደለም በሚል በውስጥ ደንባችን ያሰፈርነው ለዚህ ነው። እኔ ዛሬም ሆነ በሌላ ጊዜ የምንሰጠውን የሚዲያ መግለጫ በተደጋጋሚ ከግብጽ በኩል የሚሰጡ መግለጫዎች አሉና ምናልባትም በእኛም በኩል ይህንን ግልጽ ማድረግ ስላለብን ነው። በምንም መልኩ በኢትዮጵያ በኩል ጥናቱን የማዘግየት ሁኔታ ተከስቶ ያቅም በምንም መንገድ የምንሰራው ስራ የሶስት ሀገሮች ውሳኔ ነው። ቢዘገይም ቢፈጥንም የሶስቱ አገሮች ውይይት ውጤት ነው እንጂ የሚሆነው በአንድ ሀገር የማዘግየት አይነት አስተያየት አግባብ ያለው አይደለም። በግብጽ በኩል ተሰጥቶ ካሏቸው አስተያየቶች ለምሳሌ የትኞቹ ናቸው እናንተን ቅር ያሰኟችሁ ወይም መታረም አለባቸው የምትሉት? እንግዲህ ይሄ በኢትዮጵያ በኩል ጥናቱን አዘግተዋል የሚለው ትክክል አይደለም እና ይሄ እንዲታረም እና ግንዛቤ እንዲኖር የምንፈልገው በእኛ በኩል ጥናቱ በታሰበው ወቅት እንዲካሄድ አስፈላጊውን ጥረት እየተደረገ ነው። ስለዚህ በዚህ መልክ የሚሰጠው መግለጫ ትክክል አይደለም ለማለት ነው የምንፈልገው የሕዳሴው ግድብ በታችኞቹ ሀገራት ላይ የሚያደርሰው ተፅዕኖ ስለመኖሩ የሚደረገው ጥናት የስራ ውሉ በተፈረመ በአስራ አንድ ወራት ውስጥ እንዲጠናቀቅ የሚጠበቅ ነው። እስካሁን ግን ይህ ውል አልተፈረመም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በበጎ ፈቃድ ኢትዮጵያውያን የተጀመረው የበጎ ሰው የሽልማት ሥነ ሥርዓት ዘንድሮ ለሦስተኛ ዓመት ተካሂዷል። በማኅበረሰባቸው ጉልህ ድርሻ የተጫወቱና ያገለገሉ ዜጎች የሚሸለሙባቸው ዘርፎችም ከሰባት ወደ አስራ አንድ አድገዋል። ለመሆኑ እነማን ተሸለሙ? እስክንድር ፍሬው ዝግጅቱን በአዲስ አበባ ተከታትሏል። ከቀዳማዊ ኃይለሥላሴ እስከ ወታደራዊው ደርግ እስከ ኢህአዴግ ዘመነ መንግሥት፣ ከተራ ሠራተኝነት እስከ ምክትል ጠቅላይ ሚኒስትር ሽመልስ አዱኛ ሁሉንም ሆነዋል። በበርካታ ኢትዮጵያውያን ልብ ውስጥ የገቡት ሽመልስ ሽመልስ የተባሉት ግን በተለይ የኢትዮጵያን የእርዳታና የመልሶ ማቋቋም ኮሚሽን ሲመሩ ነው። በድርቅ ለተጎዱ ጉልበት ለደከሙ ዜጎች አንደበት ሆነዋል። ለእነዚህ ዜጎች ድጋፍ ለማስገኘት ብዙ ሰርተዋል። ሀገራቸውን ወክለው በተለያዩ የዓለም አካባቢዎችም ተንቀሳቅሰዋል። በሌሎች ከፍተኛ የመንግሥት ኃላፊነቶች ላይ የሰሩት ሽመልስ መንግሥታዊ ባልሆኑ ተቋማትም አገልግለዋል። የኢትዮጵያ ቀይ መስቀል ማኅበር ፕሬዝዳንት፣ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማኅበራት ፌዴሬሽን ደግሞ ምክትል ፕሬዝዳንት ነበሩ። ለተለያዩ አገልግሎቶቻቸው በአገር ውስጥና በዓለም አቀፍ ደረጃ እውቅና ያገኙት አቶ ሽመልስ ሰሞኑን ደግሞ መንግስታዊ ኃላፊነትን መወጣት በተሰኘው ዘርፍ የበጎ ሰው ሽልማት አሸንፈዋል። በአዲስ አበባ በተካሄደው የበጎ ሰው የሽልማት ስነ ስርዓት የአቶ ሽመልስን ማሸነፍ የሚገልጸውን ወረቀት ያነበቡት ሌላው በጎ አድራጊ ኢትዮጵያዊ ዶክተር በላይ አበጋዝ ነበሩ። የ2007 ዓ ምት የበጎ ሰው ሽልማት በመንግስታዊ የስራ ኃላፊነት በመወጣት አቶ ሽመልስ አቱና አቶ ሽመልስ ለቪኦኤ ሲናገሩ ሽልማቱ የቤተሰቦች ጭምር ነው ብለዋል። እንደዚህ አይነት ድርጅት ውስጥ ስንሰራና ልዩ ልዩ ውጤቶች ሲገኙ ያ የሚታየው ጎልቶ የሚታየው ወይ ሊቀመንበር የሆነ ወይ ፕሬዚዳንት የሆነ ይወራል እንጂ ብዙ ሰዎች ከዛ ጀርባ አሉ እና ብዙ ደግሞ ስራውም ላይ የሚደክሙና የሚለፉ አሉ። ቤተሰብ ውስጥ ደግሞ ያው እንደ ባለቤትህ አሁን ባለቤቴ በጣም ትደግፈኝና በሀሳብም ትረዳኝ ስለነበረ አንዱ ነገሮች እንዲሳኩ ያደረገው እሱ ነው። ልጆችም እንደዚሁ የበኩላቸውን አስተዋጽኦ ያደርጋሉ። የበኩላቸውንም ደግሞ መስዋዕትነት ይከፍላሉ። የእነሱን ጊዜ ሌላ ጋር ስወስደው ግን ምንም ሳይሰማቸው እየሳቁ ደስ እያላቸው አንድ ቦታ ቀጠሮም ሲኖረኝ እዛ ድረስ እየወሰዱኝ ስለሚያደርጉ ደስ ብሎኛል። እነዚህ የሚያዘጋጁ ሰዎች በእውነት ጥሩ ነገር ነው ያደረጉት። ዘንድሮ የበጎ ሰው ሽልማት የተካሄደው በአስር የተለያዩ ዘርፎች ነው። በስፖርት ዘርፍ አንጋፋው የአትሌቲክስ አሰልጣኝ ዶክተር ወልደ መስቀል ኮስትሬ አሸንፈዋል። ፖስታውን በመክፈት አሸናፊውን ያስተዋወቀችው ታላቋ የኦሎምፒክ አትሌት ደራርቱ ቱሉ ነበረች። የ2007 የበጎ ሰው ሽልማት በስፖርት ዘርፍ እጅግ የምንወዳቸው የምናከብራቸው የኢትዮጵያ ባለውለታ የሆኑት አረንጓዴ ጎርፍን ዳግም ያስደገሙ ዶክተር ወልደ መስቀል ኮስትሬ ናቸው። ዶክተር ወልደ መስቀል ኮስትሬ የጉሙዝን ሴቶች የወሊድ ስቃይና ሞት ለመቀነስ የተጋቸው ኑሮዋንም በዚሁ ማህበረሰብ መሀል ያደረገችው ትርሃስ መዝገበ በበጎ አድራጎት ዘርፍ ለሽልማት ተመጣለች። ሽልማቱ አበረታች መሆኑን ለቪዮ አስረድታለች። በተለይ እኔ በበጎ አድራጎት ዘርፍ ነው የተሸለምኩና ከኔ በጣም የበለጠ የሚሰሩም አሉ። አለም ለአንዳንድ ጊዜ በበጎ አድራጎት የሚሰራ እይታው በሀገራችን በመንግስትም ጥሩ እይታ የለውም። ይህንን ነገር ግን እይታው ይቀይራል ብዬ አስባለሁ ምክንያቱም ከዛካ ምክንያቱ አንዲት እናት በወሊድ ምክንያት አትሞትም። ስልኮ ያንድ እናት በአመት እንኳን ባትሞት ልኝ ትልቅ እንትን ነው ብዬ ነው የማስበው። ና የእኔ በጤና ዘርፍ ቢሆን ሌሎች በልማት የሚሰሩ ሴቶችም ወንዶችም አሉ። ና ለቀጣይ በበጎ አድራጎት የሚሰሩ የመንግስትን እይታም ይቀይራል ብዬ አስባለሁ። እዛ የሚሰሩም ብርታት ይጨምራል ብዬ አስባለሁ። በአይን ሕመም ላይ ምርምር የሚያደርጉት በሕክምና ያገለገሉት ምስጉን መምህር እንደሆኑም የተነገረላቸው ፕሮፌሰር አበበ በጅጋ በሳይንስ ዘርፍ አሸንፈዋል። እንደ እርሱ አይነት የሚፈጠረው በዘመናት ውስጥ አንድ ወይም ሁለት ጊዜ ነው ሲሉ የሙያ አጋሮቹ የመሰከሩለት ሰዓሊ ታደሰ መስፍን ደግሞ በስነ ጥበብ ዘርፍ የአመቱን ሽልማት ተቀብሏል። በቢዝነስና ስራ ፈጠራ ሰላም ባልትና፣ በቅርስና ባህል ዘርፍ አቶ ሀብተ ስላሴ የታፈሰ፣ በማህበራዊ ጥናት አቶ ደሳለኝ ረሃማቶ፣ በጋዜጠኝነት አቶ ያዕቆብ ወልደማርያም አሸንፈዋል። አዲስ በተካተተው ልዩ ተሸላሚ ዘርፍ ደግሞ ፊውተራሪ አመዴ ለማ ተመርጠዋል። የበጎ ሰው ሽልማት እንሆ በሶስት ዙር ለተለያዩ ኢትዮጵያውያን እውቅና ሰጥቷል። በየአመቱ የሚካሄደው የሽልማት ስነስርዓትም በርካቶች የሚታደሙበት አድናቆታቸውን በጭብጨባ የሚቸሩበት እየሆነ ይገኛል። ነጋሪት እየተጎሰመ፣ ጡሩምባ እየተነፋ የሚካሄደው ስነ ስርዓት አገርኛ የሆነውን ባህላዊ ስነ ስርዓት የመለሰ የራቀውን ወግ ያቀረበ ይመስላል። ይህ ቢሆን በሚል አስተያየት የሰነዘሩ ታዳሚዎችም አጋጥመውኛል። አንጋፋና ጎልማሳ ወይም ወጣት እጩዎችን በተመሳሳይ ሚዛን አስቀምጦ በአንድ ዘርፍ የማወዳደሩ ጉዳይ መሻሻል ቢደረግበትስ ያሉት ከነዚህ ውስጥ ይጠቀሳሉ። በስፖርት ዘርፍ ለምሳሌ ዶክተር ወልደ መስቀል ኮስትሬና አትሌት መሰረት ደፋር በአንድ ላይ ተወዳድረዋል። መንግስታዊ የሥራ ኃላፊነትን መወጣት በሚለው ዘርፍም አቶ ሽመልስ አዱኛ፣ አቶ ግርማ ዋቄ፣ አቶ መኮንን ማን ያዘዋልና ሌሎች በተመሳሳይ ሚዛን ተቀምጠዋል። የበጎ ሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ለዚህ አስተያየት ምላሽ ሰጥቷል። አስቸጋሪ በተወሰነ መልኩ የሚሆንበት አለ። ግን እኛ ምንድን ነው አንድ ሰው ከተሰጠው እድል አንጻር ምን ሰራ ነው። መቶ አመት ሊኖር ይችላል መቶ ቀን ሊኖር ይችላል በመቶ ቀን የሰራው ስራ ትልቅ ከሆነ ከተሰጠው አንፃር ነው ሰው የሚመዘነው ነው ምንም እድል ለምሳሌ አንድ ጠቅላይ ሚኒስትርና አንድ አካባቢ የሀገር ሽማግሌ እኩል ስልጣን የላቸው እኩል እድል የላቸው ስለዚህ እኛ ከተሰጠው እድል አንፃር ይሄ ሰው በዛ እድሉ ተጠቅሞ ለአገሩ ምን ሰራ ነው ትልቁ ጉዳያችን በዘመንም ያልከፈል ነው ለዛ ነው ምክንያቱም እኛ ሀገር እንደሌላው አለም ብዙ የተጠናከሩ የሽልማት ድርጅቶች ቢኖሩ ኑሮ እነሱ እየሰሩት ስለሚመጡ የእኛ ይቃለላል አሁን ግን ምንም በሌለበት በባዶ ነገር ላይ ነው እየሰራ ነው ያለ ጥቂቶች አምስት ስድስት አይሞሉ። እነሱንም በጎ ፈቃደኞች የተመሰረቱ ናቸው። እና ስለዚህ ብዙ ሲሆንብህ የምትዘግነውን በዛው ልክ ነው የሚሆነው። ግን እኛ ዋናው መሰረታችን ከተሰጣቸው እድል ከነበራቸው እድል አንጻር ለሀገራቸው ምን ሰሩ፣ እሱ ነው ትልቁ ነገራችን። ሽልማቱ ለምሳሌ በእጩነት የቀረቡና ዘንድሮ ያልተሸለሙ በአንደኝነት ያላጠናቀቁ በዶክተር በላይ አነጋገር በሚቀጥለው እንደገና መቀ የመቅረብ እድል አላቸው። ለምሳሌ እንደገና ሊጠቆም ይችላል። አንድ ሰው እስካሁን እንግዲህ አሁን እኔ እስከምናገርበት ድረስ በነበረን አሰራር እንደገና መጠቆም ይችላል ነው ወደፊት የሚመጣውን አሰራር አላውቅም። በየጊዜው እየተሻሻለ ነው መሄደው። ምናልባት ወደፊት አሁን እጩዎቹን መሸለም ስለጀመርን እጩዎቹ ስለተሸለሙ እውቅና ዋናው ኛ መጨረሻ ላይ የሚያሸንፈው ብቻ ሳይሆን እጩዎቹም ጭምር ነው። መታጨትም በራሱ የሆነ ህዝብ ያውቀዋል፣ የሆነ አካባቢ እውቅና ሰጥቶታል ማለት ነው። ለምሳሌ አባሃዊን ብታይ አብረሃ ጽባሃ ትግራይ የሚገኙ ሰው ናቸው። አጋላ እናቃቸው። ግን የሆኑ ሰዎች አውቀዋቸዋል፣ ህይወታችን ለውጠዋል ብለዋል እኒህ ሰው እና እነዚህ ሰዎች እያታወቁ ስለሆነ የሚመጡት ምናልባት ወደፊት እጩ የሆነ ሰው እውቅና እያገኘ ስለሚመጣ መልሶ አይታጭ ልንል እንችል ይሆናል። እስካሁን ባለን አሰራር ግን መልሶ የሚታጭበት እድል ነበረ። እስካሁን በኮሚቴ ሲካሄድ የቆየው የሽልማት ስነ ስርዓት ከመጪው ዓመት ጀምሮ በተቋም ደረጃ እንደሚቀጥል አዘጋጆቹ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬው እናመሰግናለን። ምስጋናና ሽልማትን እንግዲህ ላለፈው ስራ፣ መጪው ዓመት ደግሞ ለሁላችንም የተሳካና ሕይወታችንን የምናቃናበት ያሰብናቸውን የወጠናቸውን የምናሳካበት ያድርግልን። እኔንም እዚህ ዝግጅታችንን የምትመራው ጽዮን ግርማንም ጨምሮ እንግዲህ አድማጮቻችን እንኳን አደረሳችሁ መልካም አዲስ ዓመት እንመኝላችኋለን። ዝግጅታችን ወደ መጠናቀቁ ተቃርቧል። የአዲስ ዓመት ሙዚቃ እንጋብዛችሁና በዚያው ተሰናብተን እንለያያለን። ያለፏችሁን ዝግጅቶቻችን በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ መከታተል ትችላላችሁ። በፌስቡክ ደግሞ እና በትዊተር ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች እንዲሁም በናይልሳት የሚተላለፈው ስርጭት ላይ እንደገና እንገናኛለን። ብዙ አላወራም። አስቴራ ወቀ ጀምራለች። ዮሐባ አበባዬ መልካም አዲስ ዓመት! መልካም ምሽት!